በትላንትናው እለት በመቀሌ ከተማ ስልሳ የሚሆኑ የተለያዩ ሀገራት አምባሳደሮችና መልእክተኞች ከትግራይ ክልል ጊዜያዊ አስተዳደር ጋር ተወያዩ። አምባሳደሮቹና መልእክተኞቹ ወደ ከተማዋ በገቡበት ጊዜ ትግራይ አሁንም ችግር ውስጥ ትገኛለች በሚል ተቃውሞ የንግድ ሱቆቹን የመዝጋትና ትራንስፖርት የማቋረጥ አድማ ተካሂዷል። ሙልጌታ ጽበሀ ዝርዝሩን ከመቀሌ አድርሶናል። የኮሚኒኬሽኖች እንደገለጹ ከአውሮፓ ሀገራት ሀያ አምባሳደሮችና ልዩ መልክተኞች ጨምሮ ስልሳ የሚሆኑ ሀገራት አምባሳደሮችና መልክተኞች አንትና ወደ መቀለ ከተማ መምጣታቸው ገልጸዋል። የአሜሪካ አዲሱ አምባሳደር በኢትዮጵያ ግኔታ ከአምባሳደሮች ጋር የመጀመሪያ ጉብኝት አድርጓል። በመቀለ ከተማ ከክልሉ ጊዜ አስተዳደር አካላት ጋር ውይይት መካሄዱም ተነግሯል። በውይይቱ በክልሉ በጦርነት ምክንያት ረተጉዳት ገለጻ መደረጉም ወይዘሮ ትንሽ ገልጸዋል። የህዝብ መፈናቀል በመሰረተ ልማት የደረሰው ውድመትና የእንድም በጠርታ ችግር አስመልክቶ ገለጻ ተደርጓል ብለዋል። ወይዘሪትን ከአምባሳ ድርጅቱ በክልሉ ያለውን የሰብአዊ እርዳታና ተደራሽነት እንዲሁም ፍትሐዊነት አስመልክቶ ጥያቄ መነሳቱ የገለጹት ኃላፊዋም በክልሉ ሰብአዊ እርዳታ ለማዳረስ ጥረት እየተደረገ መሆኑ ተነጋዋቸዋል ብለዋል። ሌላው በመድረኩ የተነሳው በክልሉ የሚካሄዱ ውጊያዎች እንዳሉ እንሰማለን ለምን ችግሮቻችሁ በሰላም አስፈቱም የሚል ከደቡብ ሱዳን ተወካይ የተነሳ ጥያቄ እንደነበረ የገለጹት ወይዘሮ ቴነሽ ሌተና ጀኔራል ዮሐንስ ገብረ መስቀል የተሰጠው መልስ ደግሞ አሁን ለደረሰው ችግር ተጠያቂ መሆን የሚገባው አካል ተጠያቂ በማድረግ ለህዝባችን ስምልት የሰላም አማራጭ ለመጠቀም ዝግጅንን ማድረሳቸው ተናግረዋል። አምባሳደሮቹና ልዩ መልእክተኞቹ በመቀለ ከተማ ሰዓታት ከቆዩ በኋላ ወደ አዲስ አበባ ተመልሰዋል። የአምባሳደሮቹና መልእክተኞቹ መምጣት ተከትሎም በመቀለ ከተማ የስራ ማቆም አድማ ትናንት ተካሂዶ ነበር። ተቃውሞ በትግራይ ሚዲያ ሀውስ በተሰራጨው መልእክት፣ እንዲሁም በጽሁፍ መልእክት የንግድ ተቋማት እንዲዘጉ፣ ትራንስፖርትን እንዲቆም በቀረበው ጥሪ መሰረት ነው እየተካሄደው የገቡት እንግዶች ክልሉ ወደ መደበኛ ሁኔታ ተመልሷል ተብለው የሚነገረው ትክክል አይደለም፣ አሁንም መፍትሄ ያስፈልገናል የሚል ሀሳብ እንዲረዱት ለማድረግ ተካሂደዋል ተብሏል። በዚህም በትናንትናው ዕለት በመቀለ ከተማ የንግድ ተቋማት፣ አገልግሎት ሰጪዎች፣ ባንኮች እየተዘጉ ሲሆን የግልና የመንግስት ተቋም ሰራተኞችም ስራ ያልገቡ ተመልክቻለሁ። የትራንስፖርት አገልግሎትም ጥሞ ነበር። ይህንን ተከትሎ በከተማዋ ብዙ የንግድ ተቋማት ታሽጓል የሚል ወረቀት ተለጥፎባቸው ተመልክቻለሁ። በተመሳሳይ በዛሬው ዕለት በአክሱም ከተማ አምባሳደሮቹ ይገባሉ ተብሎ በመነገሩ ከቤት ያለመውጣትና የንግድ ተቋማት መዘጋት ተቃውሞ በዛሬው ዕለት ተካሂዷል። አምባሳደሮች ግን ወደ ከተማዋ እንዳልተጓዙ ያገኘሁት መረጃ ያመለክታል። ተቃውሞ አስመልክቶ ለወይዘሮ የትነሽ ጠይቅ ያቸው ህዝባችን ችግር ውስጥ እያለ ወደ መረጋጋትና ወደ መደበኛ ስራ ለመመለስ ጥረት እየተደረገ ስራ ማቆም ችግር ያባብሳል እንጂ ይፈተዋል ብለን አናምንም ብለዋል። ጥያቄ ስራ እየሰራ ማቅረብ ነው ለህዝባችን የሚያዋጣው ብለዋል። የመቀለ ከተማ በዛሬው ዕለት መደበኛ እንቅስቃሴ የተጀመረ ሲሆን ታሽጓል ተብሎ የተለጠፈባቸው የንግድ ተቋማት አስመልክቶ ለወይዘሮ እቴነሽ ምክንያቱም ጠይቅያቸው እሳቸውም የታሸጉ ተቋማት ማየታቸው ገልጸው፣ ነገር ግን ዝርዝር መረጃ ስለ ጉዳዩ የለኝም በማለት ምላሽ ሰጥተዋል። ለአሜሪካ ድምፅ ሙንጌታ ጽበሀ መቀለም